እንደምናመሻችሁ የጋቢና ቪዮ አድማጮች የዛሬ ሰኞ ጥቅምት 9 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በቅድሚያ ለዛሬ ምሽት ከያዝንላችሁ ፕሮግራሞች መሀል ጥቂቶቹን እናስተዋውቃችሁ። የከተማችን የትራንስፖርት ችግር የከረመ የዋለ ያደረ በየትኛውም ጊዜ ከመሰረታዊ ችግሩን መፍታት የሚችል ምላሽ ያልተሰጠው ውዝፍ ስራ ነው። በአዲስ አበባ ከጊዜ ወደ ጊዜ እየጨመረ የሚሄደውን የትራንስፖርት ችግር ለመቅረፍ የከተማው አስተዳደር እርምጃዎች እየወሰደ መሆኑን ምክትል ከንቲባ አዳነች አበቤ ገልጸዋል። ዝርዝር ጉዳዩን በአብይ ርዕሳችን ይዘነዋል። ነስ ለመጣ አይድግፈለሁ የትግራይ ህዝብና መንግስት የአንበጣ መንጋ ለመከላከል እያደረጉት ያለው እንቅስቃሴ ከመደገፍ ይልቅ ማደናቀፍና መዋሸት ህዝብ በረሃብ እንዲሞት የሚቻላቸውን ያህል የአንበጣ መንጋን እየደገፉ ይገኛሉ። በትግራይ ክልል የተከሰተውን የአንበጣ መንጋን ለማጥፋት በሚደረገው እንቅስቃሴ በፌዴራል መንግስትና በትግራይ አስተዳደር መሀል የተነሳውን ውዝግብ የሚቃኝ ዘገባም ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ ማመሻው ስመኝሽ የቆየ ነኝ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንዲያሰማችሁ ወደ ሀብታሙ ስዩም ልምራችሁ። አመሰግናለሁ ስመኝሽ። ፈረንሳይ ውስጥ ትናንት የመናገር ነጻነትንና ዓለማዊነትን በመደገፍ አገር አቀፍ ሰልፎች ተካሂደዋል። መንግሥት በበኩሉ ባለፈው ሳምንት በአንድ ፈረንሳዊ አስተማሪ ላይ አስከፊ ግድያ ከተፈጸመ በኋላ ጽንፈኛ ሙስሊምነት ላይ ጠንካራ ምላሽ ስለመስጠት ጉዳይ መምከሩ ተዘግቧል። ሳሙኤል ፓቲ የተባሉ የመካከለኛ ትምህርት ቤት አስተማሪ ባለፈው አርብ አንገታቸው ተቀልቶ ከተገደሉ በኋላ በአስር ሺዎች የሚቆጠሩ የአፍና የአፍንጫ መሸፈኛ ጭምብል ያደረጉ ሰዎች ፓሪስ በሚገኘው ቤተ መንግሥትና በሌሎች አበይት ከተሞች ተሰብስበው ሟላቸው ተዘግቧል። በመጪው ረቡዕ ለአስተማሪ ፓቲ የሐዘን ቀን እንደሚደረግ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን ከሁለት ሳምንታት በላይ ለቀረው ጠቅላይ ምርጫ በተለያዩ ክፍላተ ግዛት እየተዘዋወሩ የምረጡ ዘመቻ ማካሄዱን ቀጥለዋል። ትራምፕ ኔቫዳ ሂደው ትናንት ቤተ ክርስቲያን ደርሰዋል። በካርሰን ከተማ ደግሞ ለሕዝብ ንግግር አድርገዋል። ባይደን ንጋት ላይ በዴለዌር ቅዳሴ ሰምተው ወደ ሰሜን ካሮላይና ተጉዘዋል። ጊኒ ውስጥ በተካሄደው ምርጫ አሸናፊውን ለማወቅ የምርጫው ድምፅ እየተቆጠረ ነው። የርዕሰ ብሔርነት ጊዜው በሁለት ዓመታት ብቻ እንዲወሰን የሚያዘው የሀገሪቱ ህገ መንግስት ፕሬዚደንት አልፋ ኮንዴ በሶስተኛ ጊዜ እንዲወዳደሩ በሚያስችል መንገድ በመሻሻሉ ለውራት ያክል ተቃውሞ ሲካሄድ ቆይተዋል። ኮንዴ ለአስርት ዓመታት ያክል በተቃዋሚነት ሲንቀሳቀሱ ከቆዩ በኋላ ከአስር ዓመታት በፊት በተመረጡበት ወቅት በሀገሪቱ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ መሪ ሆነዋል ባለፈው ዓመት በአዲሱ ህገ መንግስት ላይ ህዝባዊ ተቃውሞ በተነሳበት ወቅት ቢያንስ 50 ሰዎች እንደተገደሉ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በሀገሪቱ የሚመለከታቸው ክፍሎች ሁሉ የምርጫው ሂደት በአካታችነትና በሰላማዊ መንገድ እንዲጠናቀቅ እንዲጥሩ ጥሪ አድርገዋል። የሱዳን የሽግግር መንግስት መሪ የቀድሞው የሀገሪቱ ፕሬዚደንት ዑመር አልበሽርን አስመልክቶ ከዓለም አቀፍ የወንጀል ችሎት ጋር ለመተባበር ቃል መግባታቸው የሚታወስ ነው። ጠቅላይ ሚኒስትር አብድላ ሐምዶክ በትናንትናው ዕለት በዓለም አቀፍ የወንጀል ችሎት አቃቢ ህግ ፋቱ ቤንሱዳ ከሚመራ የልኡካን ቡድን ጋር መነጋገራቸው ታውቋል። ዓለም አቀፍ የወንጀል ችሎት ከ17 ዓመታት በፊት በምዕራብ ዳርፉር ክልል ከነበረው ህዝባዊ መነሳሳት ጋር በተያያዘ በስብዕና ላይ ወንጀል ፈጽመዋል በሚል ክስ ዓለም አቀፍ የወንጀል ችሎት የእስራት ትዕዛዝ እንዳስተላለፈባቸው የሚታወቅ ነው። ሀብታሙን፣ ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በአዲስ አበባ የትራንስፖርት ችግር ከጊዜ ወደ ጊዜ እየጨመረ በመምጣቱ የከተማው መስተዳደር እጥረቱን ለመቅረፍ እየሰራ እንደሆነ ምክትል ከንቲባ አዳነች አበቤ ተናገሩ። የአዲስ አበባ ከተማ አስተዳደር የመዲናዋን የትራንስፖርት ችግር ለማቃለል አምስት መቶ ስልሳ አውቶቡሶችን በማከራየት ወደ ስምሪት እንዲገቡ ማድረጉንም ይፋ አድርገዋል። የአዲስ አበባ ትራንስፖርት ቢሮ በበኩሉ እርምጃው በትራንስፖርት እጥረት ምክንያት ሕብረተሰቡ ለኮቪድ-19 ወረርሽኝ ተጋላጭ እንዳይሆን ታሳቢ ያደረገ መሆኑንም ገልጿል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ተጨማሪ አላት። የከተማ አስተዳደሩ በአዲስ አበባ የምስተዋለውን የትራንስፖርት ችግር ለመቅረፍ ከግሉ ዘርፍ ጋር በመቀናጀት 560 ድጋፍ ሰጪ አውቶቡሶችን በክራይ ወደ ስምሪት እንዲገቡ ማድረጉ ነው የከተማዋ ምክትል ከንቲባ አዳነች አቤቤ ያስታወቁት። ነገር ግን ምክትል ከንቲባ አዳነች አቤቤ እንደገለጹት የከተማዋ የትራንስፖርት ችግር የቆየና ከመሰረቱ መፍትሄ ያልተሰጠ ችግር ነው። የከተማችን የትራንስፖርት ችግር የከረመ እያዋለ ያደረ በየትኛውም ጊዜ ከመሰረታዊ ችግሩን መፍታት የሚችል ምላሽ ያልተሰጠው ውዝፍ ስራ ነው። ይህንን ውዝፍ ስራ በየዕለቱ ምን ያህል ህዝባችንን እየጎዳው እንዳለ እያንገላታው እንዳለ ማየት የየዕለት ትዕይንት ሆኗል። በትራንስፖርት ችግር ምክንያት ገንዘብ ይባክናል። ጊዜ ይባክናል። ህዝባችን ለተለያዩ እንግልቶች ይዳረጋሉ። ከዚህ ውስጥ ከብክነቱም ባለፈ አለፍ ብሎ ችግሩን ስናይ በተለይም ከገንዘብ ባለፈ የአካል የስነልቦና ጉዳት የሚደርስባቸው አንዳንድ ጊዜም ደግሞ ለዘረፋ ጭምር የሚዳረጉበት ምክንያት ሆኖ እያየ ነው ነው ምክትል ከንቲባ የህዝብን ችግር መፍታት የሚቻለው በመንግስት ብቻ ሳይሆን በግሉ ዘርፍ ንቁ ተሳትፎ ነው ሲሉም ተናግረዋል። በተለይ የዘርፉ አገልግሎት አለመዘመንና የአስተዳደር ክፍተቶች መኖራቸው ችግሩን ያባብሳል ነው ያሉት። ወይዘሮ አዳነች መንገዶቻችን የተሳለጡ አለመሆናቸውና በዚህም ዘርፍ እጥረት የመኖሩ ምክንያት ነው ያሉትን መንገዶች ለፓርኪንግ ጭምር ለመኪና ማቆሚያ ጭምር የሚያገለግሉ ሆነው በመገኘታቸው ነው ዋነኛ ብለን የምንጠቅሰው። አንዱ ችግር ደግሞ የትራንስፖርት ዘርፉ አገልግሎት ያለመዘመን ከዛ ጋራ የሚያያዙ የትራንስፖርት አስተዳደሩ ችግር ሆኖ ይገኛል። የከተማ አስተዳደሩ ህብረተሰቡ የትራንስፖርት አገልግሎት ለማግኘት የምደርስበትን እንግልት ለመቅረፍ እየሰራ ያለውንም ስራ ጠቅሷል። ምክትል ከንቲባውም አቅርቦትና ፍላጎቱ እንዲጣጣም ለማድረግ ወደ ሶስት ሺህ የሚደርሱ ዘመናዊ አውቶቢሶችን ከአስራ ሁለት ቢሊዮን ብር በላይ በመመደብ በሚቀጥሉት ሁለት አመት ውስጥ ወደ አገልግሎት መግባት እንዲችሉ አቅዶ የግዢ ሂደቱን ጀምሯል። ሁለተኛው የመንገድ አቅርቦት ነው። በተለይም የመንገድ ዘርፉን ኔትወርኩን በደንብ መተግበር እና መንገዶቻችን የተሳለጡ የማድረግ ስራ ነው። በዚህም በኩል በዚህ አመት ብቻ አምስት ነጥብ አምስት ቢሊየን ብር በላይ በመመደብ መንገዶቻችን የተሳለጡ እንዲሆኑና የትራንስፖርት ችግሩን መፍታት እንዲያስችሉ ተደርጎ በትልቁ ትኩረት እየተሰሩ ነው ያሉት። የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ስጦታው አከለ በበኩላቸው የትራንስፖርት አገልግሎት እርምጃው የኮቪድ-19 ወረርሽኝ ያገናዘበ ነው ብለዋል። ትክክል ነው እንግዲህ በዚህ አመት እንደሚታወቀው የኮቪድ-19 ወረርሽኝ አለ። ስለዚህ ይሄ የአውቶቡስ ስምሪት ወይም ደግሞ በድጋፍ የሚገቡ አውቶቡሶች አገልግሎት ሲሰጡ የኮቪድን ፕሮቶኮል ወይም ኮቪድን ኮቪድ-19ን የመከላከሉን ተግባር ማዕከል ያደረገ አገልግሎት አሰጣጥ ነው የሚሰጡት። ለዚህ በዛ መሰረት ነው ኮቪድ ላይ ክርካሪዎቹም ከተሽከርካሪዎቹ ጋርም ያሉ ሌሎች ተጓዳኝ ሰራተኞችም ከዚህም በተጨማሪ ነዋሪውም ጭምር በጥንቃቄ የኮቪድን መከላከል ተግባር ጥንቃቄ እያደረገ እንዲጠቀምና የትራንስፖርት አገልግሎት እንዲያገኝ ነው የምናሳስበው። እሱ ላይ ጠንከር ለን የምንቆጣጠር ነው የሚሆነው ማለት ነው። አቶ ስጦታው አክለውም አዲስ ወደ ከተማ ትራንስፖርት የተቀላቀሉ አውቶቡሶች ከዚህ ቀደም ሸገርና አንበሳ ባስ ይደርሱባቸው በነበሩ አካባቢዎች ሁሉ አገልግሎት እንደምሰጡ ገልጿል። አንበሳና ሸገርን ስምሪት በመከተል ታሪፉም ጭምር በአንበሳና በሸገር ታሪፍ ሆኖ ህብረተሰባችንን በተመጣጣኝ ዋጋ የትራንስፖርት አገልግሎቱን ለመደገፍ የታሰበ ነውና ቦታው የሚሆነው በመላው የከተማችን አካባቢዎች አንበሳና ሸገር በሚሄዱባቸው ሁሉ እነዚህም አብረው የሚሄዱና አገልግሎቱን የሚሰጡ ነው የሚሆነው። አውቶቡሶቹ ከዛሬ ጀምሮ ለአንድ ሳምንት ለከተማ ማህበረሰብ ነፃ የትራንስፖርት አገልግሎት እንደሚሰጡ በስነስርዓቱ ወቅት ተገልጿል። ለአሜሪካ ድምፅ ሀይ ዳምጦ ከአዲስ አበባ ዕለቱን አብይ ርዕስ ነበር። ቀደም ሲል የሰማችሁት ፀሐይ ዳምጠውን ላደረሰችን ዘገባ እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየታችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ላይ ላኩልን፣ ይደርሰናል። ዝግጅታችን ይቀጥላል። ተከታዩ ዘገባችን የአንበጣ መንጋን ለማጥፋት በሚደረገው ሂደት በፌዴራል መንግስትና በትግራይ ክልል አስተዳደር ወደ ተነሳ ለመግባባት ይወስደናል። የፌዴራሉ መንግስት የትግራይ ህዝብ እንዲራብ ከአንበጣ ጋር ወግኖ እየሰራ ነው ሲሉ የክልሉ መንግስት ፕሬዝዳንት ዶክተር ደብረ ጽዮን ገብረ ሚካኤል ከሰዋል። ዶክተር ደብረ ጽዮን ይህን ያሉት የክልሉ ልዩ ኮማንዶ ለሁለተኛ ዞር ትላንት በተመረቁበት ወቅት ነው። የተመረቁ ኮማንዶዎች የክልሉ ሰላም እንዲጠብቁም ፕሬዝዳንቱ መልእክት አስተላልፈዋል። የፌዴራል ግብርና ሚኒስቴር በበኩሉ የትግራይ ህዝብ እንዲራብ እንደማንሰራ ይታወቃል ካለ በኋላ አንበጣ በመከላከል ዙሪያ እስከ ዛሬው ዕለት የትግራይ ክልልን እያገዘ እንደሚገኝ ገልጿል። የመቀሌው ዘጋቢያችን ሙልጌታ አጽብሀ ዝርዝር አለው። በትግራይ ፖሊስ ኮሌጅ ውስጥ ለሰባት ወራት የሰለጠኑ የክልሉ ልዩ ኮማንዶ በትናንትናው ዕለት ተመርቀዋል። የልዩ ኮማንዶ ሰልጣኞች ምረቃ ሁለተኛ ዙር መሆኑን በምርቃት ስነስርዓቱ ተገልጿል። በልዩ ኮማንዶ ሰልጣኞች ምርቃት የተገኙ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ተመራቂዎች በትግራይ ላይ ከውስጥ ይሁን ከውጭ ሊደርሱ የሚችሉ ችግሮች ቀድሞ በማክሸፍ ዙሪያ እንድትሰሩ ድርብ ኃላፊነት ተሰጥቷቸዋል ሲሉ ተናግረዋል። ትግራይ ለማንበርከክ የሚደረገው ጥረትም ልትመክቱ ይገባል ብለዋል። ናይ ውስጥ ና ደገን

የውስጥና የውጭ ኃይሎች ተባብረው ትግራዋይ አንገቱ ደፍቶ እንዲሄድ ከሰው በታች እንዲሆን ሁሉም አይነት ሴራና እርምጃዎች በትግራይ ሕዝብ ላይ በሚወስድበት ጊዜ ሕዝባችንን ለማንበርከክና ለማጥፋት በሚንቀሳቀሱበት ጊዜ ናችሁ ወደ የትግራይ የጸጥታ ኃይል እየተቀላቀላችሁ የምትገኙት በየጊዜው በሚሴሩ ሴራዎች በመመከት የሕዝባችሁ ሰላምና ደህንነት ዋስትና እንዲኖረው በከፍተኛ ተነሳሽነትና ኃላፊነት እንድት ታገሉ። ታሪካዊ አደራ ተሸክማቸዋል። የህዝባችሁ ሰላም ለመጠበቅ በማንኛውም ሁኔታ ለህዝባችሁና ህገ መንግስቱ ታዛዥ እንድትሆኑ፣ ለህዝብ ማዕከል ያደረገ ስራ እንድትሰሩ፣ ወንጀል እንድትከላከሉ፣ ጸጥታ እንድትጠብቁና ሰላም እንድታረጋግጡ የትግራይ ህዝብ ኮማንዶዎች ትልቅ ኃላፊነትና አደራ ተሰጥቷቸዋል ነው ያሉት። ዶክተር ደብረጽዮን በንግግራቸው የፌዴራል መንግስት የትግራይ ህዝብ ለማስራብ ከአንበጣ ጋር ወግኖ እየሰራ ነው በማለት ከሰዋል። እንዲሁም የትግራይ ህጻናት ተማሪዎች ከሌሎች ተለይተው የአፍና አፍንጫ መሸፈኛ ማስክ ተከልክለዋል በማለት ተናግሯል። ህዝብን መንግስትን ትግራይ እስለም በጣን ምካት ገብሮ ርብርብ ክንዲ ምድጋፍ ምዕንቃፍ ምሕሳው ህዝቢ ብጥሜት እንትረግፍ ዝካለም ኩሉ ነርስ ለመጣ አይድግፈለሁ የትግራይ ህዝብና መንግስት የአንበጣ መንጋ ለመከላከል እያደረጉት ያለው እንቅስቃሴ ከመደገፍ ይልቅ ማደናቀፍና መዋሸት፣ ህዝብ በረሃብ እንዲሞት የሚቻላቸውን ያህል የአንበጣ መንጋን እየደገፉ ይገኛሉ። ከዚህ አልፈው ደግሞ ከሌሎች የአገሪቱ ተማሪዎች የትግራይ ህጻናት ተማሪዎች ለይተው የአፍና አፍንጫ መሸፈኛ ማስክ ለትግራይ መንግስት አንሰጥም በማለት በህዝባችን ላይ በበደል ላይ በደል ለመፈጸም ወደኋላ የማይሉ ጨካኞች መሆናቸው አሳይተዋል ነው ያሉት። የትግራይ ህዝብ መሪዎቹ ኮሮና እየተከላከለ በመምረጡ ጫናዎች እየደረሱበት ይገኛል ያሉት ዶክተር ደብረ ጽዮን ከፌዴራል ስርዓቱ እንዲወጣ ብዙ ግፍና በደል እያደረሱ እየገፉት ይገኛሉ ብለዋል። በአንበጣ መከላከል ጉዳይ የፌዴራል መንግስት እያደናቀፈ ይገኛል ስለተባለው ጉዳይ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ለሆኑት ለአቶ ታምሩ ከበደ ጠይቀናል። የአንበጣ መንጋ ለመከላከል ለትግራይ ክልል የኬሚካል ተሽከርካሪዎች፣ እንዲሁም ለባለሙያዎች የሚሆን የውሎ አበል ወጪ በማገዝ እስከ ዛሬዋ ዕለት እየሰራን እንገኛለን ብለዋል። እስካሁን በክልሉ ያላደረግነው ድጋፍ በአውሮፕላን የኬሚካል ርጭት ማካሄድ ነው። እሱም እጥረት ስላለብን ነው ብለው በቅርቡ የሚገቡ ኬሚካል የሚረጩ አውሮፕላኖች አሉ፣ እነሱ ሲገቡ የመከላከል ስራውን ያግዙናል በማለት ገልጸዋል። ግብርና ሚኒስትር፣ ከአንበጣ ጋር ወግኖ ምንም አይነት ጉዳት በትግራይ ክልል እንዲደርስ አይፈልግም። ተባብረን ብንሰራ ነው የሚሻል እንጂ በአንድ ሀገር ውስጥ ነን ፌደራል እንደዚህ አድርጓል ክልል እንደዚህ አድርጓል የሚባለው ነገር ነው ግልጽ አይደለውም። ስራ ግን እኔ ነኝ። የትምህርት ሚኒስቴር በማህበራዊ የትስስር ገጹ እንደገለጸው ኮሮና ለመከላከል ለተማሪዎች በአገር ደረጃ ከሀምሳ ሚሊዮን በላይ የአፍናፍንጫ መሸፈኛ ማስክ ለሁሉም ትምህርት ቤቶች እያሰራጨ መሆኑ ገልጾ ክፍፍሉ የሁሉም ክልልና ከተማ አስተዳደር ትምህርት ቢሮዎች እየተረከቡ መሆኑ በመግለጽ በትግራይ ክልል ላሉ ትምህርት ቤቶች ደግሞ የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት ዞንና ወረዳዎች ተረክበው ለትምህርት ቤቶች እንዲያከፋፍሉ ጥሪ ተደርጓል ተደርጎላቸዋል በማለት አስታውቋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በመቀጠል ደግሞ አጫጭር የስፖርት ዜናዎችን ሀብታሙ ስዩም አዘጋጅቶ እየጠበቀን ነው። ወደዛው እንለፍ። ከኢትዮጵያ ሀያል እግር ኳስ ክለቦች መካከል አንዱ የሆነው ቅዱስ ጊዮርጊስ አዲስ አሰልጣኝ መቅጠሩን አስታውቋል። ክለቡ በማኅበራዊ መገናኛዎቹ በኩል ይፋ እንዳደረገው አዲሱ አሰልጣኝ የ62 ዓመቱ ጀርመናዊው ኤርነስት ሚድንድሮፕ ናቸው። ክለቡን ለሶስት ዓመታት ለማሰልጠን ስምምነት ላይ ደርሰዋል። አሰልጣኙ ቅዱስ ጊዮርጊስን ከመቀላቀላቸው በፊት የደቡብ አፍሪካ የአብሳ ፕሪሚየርሺፕ ሁለተኛ ደረጃን ይዞ ያጠናቀቀው ካይዘር ቺፍስ የተባለውን ክለብ ሲያሰለጥኑ እንደነበረም ተጠቅሰዋል። አሰልጣኙ ከዚያ ቀደም ብሎ የጋናው ሄርትስ ኦፍ ሆክን ጨምሮ የተለያዩ ክለቦችን በማሰልጠን እንደሚታወቁም ክለቡ አስታውቋል። ቤልጅየም፣ ጀርመንና ኔዘርላንድስ በጎረጎሳውያኑ አቆጣጠር 220 ላይ የሚደረገውን የሴቶች ዓለም ዋንጫ ለማዘጋጀት ፍላጎት እንዳላቸው አስታውቀዋል። የሶስቱ ሀገራት የእግር ኳስ ማህበራት ባዘጋጁት የጋራ መግለጫ ላይ ያላቸውን ፍላጎት ለዓለም አቀፉ የእግር ኳስ ፌዴሬሽን አሳውቀዋል። ኦፊሳላዊ ስምምነታቸውንም በዓመቱ መጨረሻ ላይ ገቢ እንደሚያደርጉ አስታውቀዋል። የሴቶች እግር ኳስ በተለምዶ ባለው ጠንካራ ማህበረሰባዊ ስሜት ይታወቃል። የሚሳተፉበት ሁሉ ትኩረታቸው ትልቁ ግብ ላይ ነው። እሱም ስፖርቱን በሜዳ ውስጥም ሆነ ውጭ የበለጠ ማሳደግ ነው ብለዋል በመግለጫቸው። ከዚህ ፍልስፍና በመነጨ ሀገራቱ ያዘጋጅነቱን ኃላፊነት ለመውሰድ እንደፈለጉም ጠቅሰዋል። ዘገባው የሮይተርስ ነው። ግብፃዊው ኢዘልዲን ባህደር የዓለማችን በዕድሜ የገፉ ተከፋይ የእግር ኳስ ተጫዋች መሆናቸው ይፋ ተደርገዋል በሰባ አምስት ዓመታቸው ዋዜማ ሙሉ የጨዋታ ሰዓት ማጠናቀቃቸውን ተከትሎ ነው ይህ እውቅና የተሰጣቸው ቡድናቸው ሴግዝ ኦክቶበር ቅዳሜ በነበረው ጨዋታ ላይ ኤልአያት በተሰኘው ቡድን ካይሮ ላይ ሶስት ለሁለት በተሸነፈበት ወቅት እሳቸው የፍጹም ቅጣት ምት ስተዋል ሆኖም የዘጠና ደቂቃውን ጨዋታ መጨረሳቸው በጊኒየስ የዓለም ክብረ ወሰኖች መመዝገቢያ ላይ ስማቸው ከመስፈር አላገደውም ጨዋታው በተካሄደበት ቀን የልጅ ልጆቿ በጨዋታው ስፍራ በመገኘት ሲያበረታቷቸው እንደነበረም ሮይተርስ ዘግቧል። አንድን ጨምር በጎርጎሳውያኑ ዘመን 2017 ላይ የኦሎምፒክ ማራቶን ውድድር ባለድል የነበረው ኬንያዊው ዳንኤል ዋንጅሩ የአራት ዓመት የስፖርት ገደብ ቅጣት ተጥሎበታል። ዋንጅሩ የአትሌቶችን ስነ ሕይወታዊ ቁጥጥር መስፈርት በመጣሱ ይህ ቅጣት እንደተላለፈበት ሮይተርስ ዘግበዋል። ይህ መስፈርት አትሌቶች በየውድድሮቹ ያስመዘገቡትን ውጤት በማስታየት አበረታች መድኃኒት መጠቀማቸውን አለመጠቀማቸውን ጠቋሚ ምልክቶችን ይሰበስባል። ሳሜ ዋንጅሩ ጥፋት የለብኝም ብሏል። ይግባኝ ለማለት ሰላሳ ቀን ተሰጥቶታል። I'm Cor și nafegal, ver cu a cate că e și. Ala, pe gebi, ai ni va ține aveți and then i will give you my ressa-batil Mi servono i tuoi consigli. Ti የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ ያመሻው ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ I'm to say I'm going good gonear e caçing a la même pégue pe aini <Spanish>

mara sa bache